ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በኦሮሚያና በሶማሌ ያለውን ጨምሮ በአገሪቱ የሚታዩ ግጭቶችን ለመፍታት የፌዴራልና የክልሉ የጸጥታና የደህንነት ሥራዎች በአንድ እዝ ስር እንዲታጠፉ መደረጉን የመከላከያ ሚኒስትሩ ሲራጅ ፈጌሳ አስታወቁ። አንደኛ እነኚህ ዋና ዋና ችግር ያለባቸውን መንገዶች በትክክል የመለየት በነኚህ የፌዴራል የጽታ አካላትና የክልል የጽታ አካላትን በተመረጡ ቦታዎች ላይ የኃይል ስምሪት አድርጎ ሰላማቸው እንዲጠበቅ የማድረግ ስራዎች ተሰርተዋል። አድማጮች የዚህ ሙሉ ዘገባ በምሽቱ አብይ ርዕስ ይቀርባል። ጤና ይስጥልን። እንደሆነ አመሻችሁ የተከበራችሁ አድማጮቻችን ዛሬ አርብ ጥር አራት 2010 ዓ ም ነው። አስተናጋጆቻችሁ አዲሱ አበበና ሰለሞን ክፍሌ እንሆናለን። አብራችሁን ታመሹ ዘንድ የአክብሮት ግብዣችን ነው። አሁን በቅድሚያ የዕለቱ የዓለም ዜናዎች ይነበባሉ። ፕሬዝደንት ዶናልድ ትራምፕ በሄይቲና በአፍሪካውያን ስደተኞች ላይ የሰነዘሩትን ዘለፋና ጠያፍ አነጋገር ዓለም በእጅጉ አስቆጥቷል። ፕሬዚዳንቱ ትናንት ሙስ ኢሚግሬሽንን በሚመለከት ስለ ሄይቲና አፍሪካውያን ስደተኞች የተናገሩት አሳፋሪ ቃል በዋይት ሀውስ የነበሩትን የምክር ቤት አባላት ሳይቀር በከፍተኛ ሁኔታ አስደንግጠዋል፣ አሳፍሯል። የዋሽንግተን ፖስት የኒውዮርክና የሲኤንኤን ዘጋቢዎች በተገኙበት ትራምፕ ንግግራቸውን ሲጀምሩ በመሰረቱ ከእነዚህ ደሃና ቆሻሻ አገሮች የሚመጡ ስደተኞችን ለምንድነው የምንቀበለው? ነበር ያሉት። ከትናንት በስቲያ ረቡዕ የኖርዌውን ጠቅላይ ሚኒስትር በዋይት ሀውስ ያስተናግዱት ትራምፕ በዚሁ ንግግራቸው ዩናይትድ ስቴትስ እንደ ኖርዌይ ከመሳሰሉ አገሮች ነው ሰዎችን ማስገባት ወይም መቀበል ያለባት ብለዋል። የአፍሪካ ህብረት በዚህ የፕሬዚዳንት ዶናልድ ትራምፕ ንግግር መደነቁን አስመልክቶ የህብረቱ ቃል አቀባይ ኤባ ካሎንዶ ስንት አፍሪካውያን ወደ ዩናይትድ ስቴትስ በባርነት እንደገቡ ያለውን ታሪካዊ ሀቅ አስታውሰው የሚስተር ትራምፕ አነጋገር ግን በተለያዩ የዓለም ሕዝቦች የተገነባቸውን የዩናይትድ ስቴትስ ኦፍ አሜሪካ የብዙሀን አገር ታሪካዊነት የሚቃረን መግለጫ መሆኑን ለአሶሽትድ ፕሬስ ተናግረዋል። የትራምፕ አነጋገር ጸያፍና አሳፋሪ ነው ያለው ደግሞ የደቡብ አፍሪካዋ ብሔራዊ ኮንግረስ ኤኤንሲ ነው። ሄይቲ በበኩሏ አገሯ ላይ ያሉት የዩናይትድ ስቴትስ አምባሳደር በዚህ የፕሬዚዳንት ትራምፕ አነጋገር ላይ ማብራሪያ እንዲያቀርቡ ጠይቃለች። ትራምፕ ዛሬ ዓርብ ማለዳ ላይ በትዊተራቸው እንዳስታወቁት በኢሚግሬሽን መግለጫቸው የአፍሪቃና የሄይቲን ህዝቦች በሚመለከት አንድም ጸያፍ ቃል እንዳልተጠቀሙ አስተባብለዋል። እርግጥ ነው ይላሉ ትራምፕ፣ ቃላቱ ከባድ ናቸው፣ ዳርጉን አሁን እየተነገሩ ያሉትን ቃላት አይደለም የተጠቀምኩት ስለ ሄይቲ። በሌላ ትዊተር በጻፉት ቃል ደግሞ ሄይቲን አሁን ባለችበትና በዛሬቱ ሄይቲ ከነ ድህነቷ ከነ መላ ችግሯ ከመግለጥ ያለፈ ትርፍ ቃል አልወጣኝም ብለዋል። የፕሬዝዳንት ዶናልድ ትራምፕ የኢሚግሬሽን መግለጫ ትናንት ሐሙስ ነው ይፋ የተደረገው። ምስራቃዊ ሊቢያ ውስጥ የሚገኙ ባለሥልጣናት ከኤርትራ ከኢትዮጵያና ከሶማሊያ የተሰደዱ ሰማንያ አንድ ፍልሰተኞችን ትላንት ሐሙስ እስር ቤት ማስገባታቸውና ከአገርም ሊያባረሯቸው መሆኑ ተገልጿል። ፍልሰተኞቹ ወደ አውሮፓ ሊያቀኑ የነበረ እቅዳችን ባለመሳካቱ ከአሸጋጋሪዎች ያመለጡ መሆናቸውም ታውቋል። የፍልሰተኞቹን መታሰር ለባለሥልጣን ያስታወቁት ቤንጋዚ ውስጥ የሚገኝ የአንድ መስጊድ ኢማም ሲሆኑ የታሰሩት ሕገ ወጥ ፍልሰተኞች በሚታሰሩበት ቦታ መሆኑንና ወደ አገሮቻቸው እንዲመለሱ የሚደረጉ እንደሆነም ነው እኒሁ ኢማም ለባለሥልጣናቱ የተናገሩት። ወደ 120 የሚጠጉ ፍልሰተኞች ብዙውን ጊዜ ወደ አውሮፓ የሚሻገሩት በሊቢያ በኩል እንደሆነ ይታወቃል። ባለፈው 2017ና ከዚያ ቀደም በነበረው በ2016 5686ና 2912 ፍልሰተኞች ናቸው ከምስራቅ ሊቢያ የተባረሩትና ወደ የሀገሮቻቸው እንዲመለሱ የተደረጉት። አንድ ቤንጋዚ እስር ቤት እንዳለ ቃሉን የሰጠ ኤርትራዊ ፍልሰተኛ እንደተናገረው ከሱዳን ለመውጣት ሲል አራት ሺህ ዶላር ከፍሏል። ወደ አውሮፓ ለማቅናት ሲል በሰሃራ በርሃ ከአሸጋጋሪዎች ጋር ተጉዞ ሲያበቃ በመጨረሻ መሸጋገሪያው መንገድ ተዘግቷል ተብሎ እንዲመለስ ሆኗል። ስራ ፍለጋ ወደ ጣሊያን ለመሄድ ነበር እቅዴ፣ ግን አልተሳካልኝም። ሀገራችን ላይ ባለው ፈላጭ ቆራጭ አገዛዝ በድህነት እየተሰቃየንን ብሏል ኤርትራዊው ፍልሰተኛ። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የተባበሩት መንግስታት ድርጅት የሰብአዊ መብት መስሪያ ቤት በቱኒዥያ በሚካሄደው ተቃውሞ የሚታሰሩ ሰዎች መብዛት እንዳሳሰበው ገለጠ። በሀገሪቱ ህዝባዊ ተቃውሞ የተነሳው በዋጋና በግብር ክፍያ መናር ምክንያት ነው። የአሜሪካ ድምፅ ራዲዮ ዘጋቢ ሊሳ ሽላይን ጄኔቫ ከሚገኘው የሰብአዊ መብት ጽህፈት ቤት የላከችውን ዘገባ አዳነች ፈሳይ ታቀርባለች። ባለፈው ሳምንት ማብቂያ የተጀመረው ተቃውሞ ግጭት በበለጠ እየተቀላቀለበት በመሆኑ የሚታሰሩት ሰዎች እየበዙ መሄዳቸው ተዘግቧል። ካለፈው ሰኞ አንስቶ ወደ 800 የሚጠጉ ሰዎች እንደታሰሩ ከእነሱም ሁለት መቶ የሚሆኑት ከ15 እስከ 20 ዕድሜ ክልል ውስጥ ያሉ መሆናቸውን የተባበሩት መንግስታት ድርጅት የሰብአዊ መብት መስሪያ ቤት ቃል አቀባይ ሩፐርት ኮልቪል ጠቁመዋል። ሰዎች በዘፈቀደ እንዳይታሰሩ ለባለሥልጣኖች ጥሪ እናቀርባለን። የታሰሩትም ተገቢ አያያዝ እንዲደረግላቸው የሚመሰረትባቸው ክስ ካለ በቅልጥፍና እንዲከናወን ወይም በፍጥነት እንዲለቀቁ፣ ተቃውሞችን በሰላም ተቃውሞቻቸውን በሰላም የማካሄድና የመሰብሰብ መብታቸው እንዳይነፈጋቸው ጥሪ እናቀርባለን። እስካሁን ባለው ጊዜ የታሰሩት ሰዎች እንግልት የደረሰባቸው መሆኑን የሚገልጹ ዘገባዎች እንዳልደረሷቸው ኮልቤል ገልጸዋል። ይሁንና ይህን ጉዳይ መከታተላችን አይቀርም። ምክንያቱም ከዚህ ቀደም በእስር ያሉ የተንገላቱ ሰዎች እንደነበሩ ዘገባዎች ገልጸውልናል። ስለሆነም በጥብቅ እንከታተላለን። እንደ አውሮፓ አቆጣጠር በ2011 ዓ.ም የተካሄደው የአረብ ስፕሪንግ የሚል መጠሪያ ያተረፈው ህዝባዊ ንቅናቄ በመጪው እሑድ የሚታሰብበት ጊዜ ነው። በቱኒዥያ ተቃውሞ የሚያካሄዱት ሰዎች የአብዮቱ ዓላማ ግቡን አልመታም ይላሉ። በሳምንቱ መጨረሻ ላይ አብርቱ ሲታሰብ ሁኔታዎች ከቁጥጥር ውጭ ሊሆኑ ይችላሉ የሚል ስጋት አለ። ሰልፈኞቹ ተቃውሟቸውን በሰላም እንዲያካሄዱ ማድረግ እንደሚያስፈልግ ኮልቤል አስገንዝበዋል። ፕሬዚዳንት ዶናልድ ትራምፕ ወደ ሎንዶን ሊያደርጉ ያቀዱትን ጉዞ ሌሊቱን በአሰራጩት ትዊተር መሰረዛቸውን አስታወቁ። ጉዞዬን የሰረስኩት ምርጥ ቦታ ላይ የነበረውን ውብ ኤምባሲ ለማይረባ ለትንሽ ገንዘብ የሸጠው የባራክ ኦባማ አስተዳደር ደጋፊ ባለመሆኔ ያን ኤምባሲ ለመመረቅ አልሄድም ብለዋል። ይሁንና የአሜሪካ መንግሥት ስፍራውን ለአዲስ ኤምባሲ የገዛው እንደ አውሮፓ አቆጣጠር በ2008 ዓ ም ባራክ ኦባማ ወደ ሥልጣን ሳይመጡ መሆኑን ኤምባሲው በድረ ገጹ አመልክቷል። ፕሬዚዳንት ትራምፕ ወደ ሎንዶን ሊሄዱ ያቀዱት በየካቲት ወር ማብቂያ ላይ የሚከፈተውን አዲሱን ኤምባሲ እንደተገለጠው ለመመረቅና በዚያውም ከጠቅላይ ሚኒስትር ቴሬሳ ሜይ ጋርም ለመገናኘት ነበር። የአሁኑ ጉዞ ተሰርዘዋል ከሚል በቀር ቀነ ቀጠሮ ወይም የሚሄዱበት ቀን በውል አልታወቀም። ሩሲያ ውስጥ የሚገኙና በዩናይትድ ስቴትስ የሚረዱ ዘጠኝ መገናኛ አውታሮች ምናልባት የውጭ ሰላዮች ተደርገው ሳይፈረጁ አይቀርም ስትል ሩሲያ አስታወቀች። እርምጃው ዩናይትድ ስቴትስ ውስጥ ያለውና በክሬምሊን የሚደገፈው ቴሌቪዥን በዚያው መልክ በመፈረጁ ለዚያ አጸፋ መሆኑም ተገልጧል። የሩሲያ የፍትህ ሚኒስትር ትናንት ሐሙስ ለቪዮኤ እንዳስታወቀው እርምጃው ሬዲዮ ፍሪ ዩሮፕ፣ ሬዲዮ ሊበርቲና ሌሎች ሩሲያ ውስጥ የሚሰራጩ ሰባት የዜና አውታሮችን ሊመለከታቸው ይችላል። የሚኒስቴሩ መስሪያ ቤት በድረገጹ ባሰራጨው ተጨማሪ ዜና ለውጡ ወደፊት ሕግ ሆኖ ሊወጣ እንደሚችል የሚያመለክተውን መግለጫም አክሎበታል። በመጨረሻም ዩናይትድ ስቴትስ በኢራን ላይ የተጣለውን ማዕቀብ በማጠናከር በ13 ግለሰቦች ተቋማት፣ ከቴህራን ቦሊስቲክ ሚሳይሎች ጋር ግንኙነት ባላቸው 12 አካላት ላይ አዳዲስ ማዕቀቦችን ማሳልፏ ተገለጠ። ማዕቀቡ የቴህራን የሚሳይል ፕሮግራም ግቡን እንዲመታ የሚረዱትን ቻይናን እና የተባበረው አረብ ኤሚሪቶችን የሚያጠቃልላል። ግለሰቦቹም ሆኑ ተቋማቱ በኢራኑ እስላማዊ አብዮታዊ ዘብ የሚባለውና በኢራን የሚታገዘው የሊባኖሱ አሸባሪ ቡድን ሄዝቦላ መሆናቸውም ታውቋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። በሁለተኛው አጋማሽ ከሚቀርቡ ዝግጅቶች አንዱን ለቅምሻ በምርመራው ብዙ አይነት የሰብአዊ መብት ጥሰት ይፈጸም ነበረ። እነዚህ የሰብአዊ መብት ጥሰት የሚፈጽሙ መርማሪዎች ምን ያህል ተጠያቂ ሆነዋል? ከዚህ በኋላ ሌላ ቦታ ምናልባት የአማረ ህንፃዎች ሊገባ ይችላል። ማዕከላዊ እሱ ቁም ነገር አይደለም። እንደዛው መርማሪዎች የዛው አይነት የምርመራ ፍዝ የሚቀጥል ከሆነ ብዙ ብዙ ትርጉም ያለው አይደለም። አቶ አመሃ መኮንን የእስረኞች ጠበቃ ናቸው። በጥያቄው መልስ ይመለሳሉ። አሁን የዕለቱ አብይ ርዕስ በኦሮሚያና በሶማሌ ያለውን ጨምሮ በሀገሪቱ የሚታዩ ግጭቶችን ለመፍታት የፌዴራልና የክልሉ የጸጥታና የደህንነት ሥራዎች በአንድ እዝ ስር እንዲታጠፉ መደረጉን የመከላከያ ሚኒስትሩ ሲራጅ ፈጌሳ አስታወቁ። የብሔራዊ ደህንነት ምክር ቤት ጽህፈት ቤት ኃላፊ የሆኑት ሚኒስትሩ ሰሞኑን እንዳስታወቁት ለአደጋ የተጋለጡ ዋና ዋና መንገዶችን በፌዴራልና በክልል የጸጥታ አካላት ቁጥጥር ስር እንዲገቡ ተደርጓል። እስክንድር ፍሬው ሰሞኑን ለአገር ውስጥ ጋዜጠኞች በሰጡት መግለጫ ነው የመከላከያ ሚኒስትርና የብሔራዊ ደህንነት ምክር ቤት ጽህፈት ቤት ኃላፊ ሲራጅ ፈጌሳ ግጭቶች ስላሉባቸው የአገሪቱ አካባቢዎች የተናገሩት። እየተከሰቱ ያሉ ግጭቶች የዜጎችን የመንቀሳቀስ መብት ገድበው እንደነበር ሚኒስትሩ አስረድተዋል። በዚህ መነሻነትም በፌዴራልና በክልል ያሉ የጸጥታና የደህንነት ስራዎች በአንድ እዝ ስር እንዲሆኑ መደረጉን አብራርተዋል። ዋና ዋና መንገዶችን በድንጋይና በተለያዩ ኬላዎች በመፍጠር በመስጋት እንቅስቃሴዎችን እየመገደብ ሂደቶች ነበሩ የነበሩት። ይህን መነሻ በማድረግ የጸጥታ ምክር ቤት ስራው ስራ ምንድነው ነው? አንደኛ እነ ዋና ዋና ችግር ያለባቸው መንገዶች በትክክል እየመለየት በእነ የፌዴራል የጸጥታ አካላትና የክልል የጸጥታ አካላትን በተመረጡ ቦታዎች ላይ የሀይል ስምሪት አድርጎ ሰላማቸው እንዲጠበቅ የማድረግ ስራዎች ተሰርተዋል። ሚኒስትሩ በዚሁ መግለጫ ህገወጥ ስላሏቸው ሰልፎችም ጠቅሰዋል። በተለያዩ ቦታዎች የተለያዩ ሰበቦችን በመፈለግ ህገወጥ ሰልፎች ነበሩ የነበሩት እነኚህን ከአካባቢው ህብረተሰብ ና ጸጥታ አካላት ጋር በመሆን የማስቆም ወደ ትክክለኛው መንገድ ገብተው እንዲሄዱ የማድረግ ስራ መስራት ነበረ። ሌላው በትምህርት በከፍተኛ ትምህርት ተቋማት ባልተጠበቀ ሁኔታና ፍጥነት በተለይም በኦሮሚያ፣ በአማራ፣ በትግራይ በኋላም ድሬዳዋን ጨምሮ ከፍተኛ የሆነ ግጭቶች፣ አለመግባባቶች ትምህርት ቤቶች ውስጥ ከፍተኛ ትምህርት ተቋማት ላይ ተከስተው ነበር። ይሄን አንዱ ትልቁ ስራ ነበር የነበረው በተለይ በከፍተኛ ትምህርት ተቋማት የተከሰቱ ግጭቶች በሚኒስትሩ መግለጫ መዳሰሳቸውን የሀገር ውስጥ የመገናኛ ብዙሃን ዘገባዎች አመልክተዋል። በአማራ፣ በኦሮሚያ፣ በትግራይና ና በድሬዳዋ አስተዳደር በሚገኙ 19 ዩኒቨርስቲዎች ውስጥ የጸጥታ ችግሮች መታየታቸውን በአንዳንዶቹም የሰው ሕይወት መጥፋቱን ያስታወሱት የመማር ማስተማር ሂደቱ ወደ ነበረበት ቢመለስም እስካሁን ወደ የዩኒቨርሲቲዎቹ ያልተመለሱ ተማሪዎች መኖራቸውንም ጠቅሰዋል። ያልተመለሱት ተማሪዎች እንዲመለሱም ጥረት እየተደረገ መሆኑን ጠቁመዋል። በፌዴራልና ና በክልል ያሉ የጸጥታና የደህንነት ስራዎች በአንድ እዝ ስር እንዲታቀፉ መደረጉ በአስቸኳይ ጊዜ አዋጁ ወቅት ከነበረው ሁኔታ በምን እንደሚለይ ሚኒስትሩ ስለመናገራቸው በዘገባዎቹ አልተመለከተም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ሄይቲንና የአፍሪቃ ሀገሮችን በተመለከተ የተናገሩትን ጸያፍ ነገር አስመልክቶ ከተለያዩ ወገኖች የነቀፋ ምላሽ መሰንዘሩ ቀጥሏል። የቪኦኤው ማይክል ብራውን እና ሊሳ ሽላይን ደግሞ ከጄኔቫ ያጠናቀሯቸውን ዘገባዎች ቆንጅታየ ጨምቃ ታቀርባለች። ፕሬዚደንት ትራምፕ ትናንት ሐሙስ በዋይት ሃውስ ስለ ኢሚግሬሽን ጉዳይ በተካሄደ ስብሰባ ላይ ሄይቲን፣ ኤልሳልቫዶርንና የአፍሪካን ሀገሮች በጸያፍ ቃል ከእነዚህ ቆሻሻና ድሃ ሀገሮች የሚመጡትን ሁሉ ስለ ምንድን ነው የምንቀበለው ሲሉ የሰሟቸውን የዩናይትድ ስቴትስ የምክር ቤት አባላት ክው አድርገዋል። ፕሬዝደንቱ ይህንን ጸያፍ ነገር መናገራቸውን ደ ዋሽንግተን ፖስት፣ ደ ኒውዮርክ ታይምስ ና ሲኤንኤንን ጨምሮ ቀደም ብሎ የዘገቡ የተለያዩ የዜና ማሰራጫዎች እንዳሉት ፕሬዝደንቱ ይልቁኑ ረብ ዕለት ዋይት ሀውስ የተቀበሏቸውን ጠቅላይ ሚኒስትር ሀገር ከሆነችው ከኖርዌይ ና ከሌሎች ሀገሮች በርከት አድርገን ማምጣት አለብን ማለታቸውን ጠቅሰዋል። ዘገባዎቹን አስመልክቶ ዋይት ሀውስ እስካሁን ማስተባበያ አልሰጠበትም። የፕሬዝደንቱን አነጋገር ከነቀፉት መካከል አንዷ የፍሎሪዳ ክፍለ ግዛት ሪፑብሊካን የኮንግረስ አባል ኤሊያና ሮስ ሊትነን ናቸው። ግርም ነው እሚለው፣ እንዲህ ያለው ቃል ከዩናይትድ ስቴትስ ፕሬዚዳንት አፍ መውጣቱ ሊገባኝ አይችልም። ሀገራችን ከአድሏዊነት ነጻ፣ ሁሉን ሰው በፍትሐዊ መንገድ መያዝ እና የውጭ ሰዎችን መቀበል በሚል መርህ የተመሰረተች ነች። የነጻ ህዝብ ሀገር። ፕሬዚዳንቱ ከሄይቲ እና ከሌሎችም ቁሻሻ ሀገሮች ማንም እንዳይመጣብን ይላሉ። ቃሉን መናገር እንኳን ይከብደኛል፣ ግን ምንም ማድረግ አይቻልም። ከፕሬዚዳንቱ አፍ ነው የወጣው። የቀድሞ የፍሎሪዳ ክፍለ ሀገር አገረ ገዢና ባለፈው ፕሬዝደንታዊ ምርጫ ተፎካካሪ የነበሩት ጄብ ቡሽ በትዊተር ባሰራጩት አስተያየታቸው ፕሬዝደንቱ ትክክለኛ፣ ጥሩና አግባብነት ያለው የፖሊሲ ውሳኔ ላይ ለመድረስ አንድ እርምጃ ወደፊት ይጓዙና ለመግለጽ በሚያዳግት ምክንያት አስር እርምጃ ወደ ኋላ ይሄዳሉ ብለዋል። ይህንን ከማድረግ አንዴም ተቆጥበው አያውቁም ሲሉም አክለዋል። ጄቦሽ የዛሬ አነጋገራቸው እንዲያው ያፍ ወለምታ ስህተት እንጂ ቃላቶቹ በሚያሳዩት መጠን ጥላቻ የተሞላበት ዘረኝነት የሚያመለክቱ እንደማይሆኑ ተስፋ አድርጋለሁ ብለዋል። ጄብ ቡሽ በትዊተር መልእክታቸው። የቀድሞ የሄይቲ ጠቅላይ ሚኒስትር ሎራን ላሞት በበኩላቸው በትዊተር ደመቅ አድርገው ሲጽፉ ትራምፕ ማፈር አለቦት ብለዋል። ዛሬ የዓለም ሕዝብ ከምንጊዜውም የወረደ ነገር ሰማ። ፈጽሞ ተቀባይነት የሌለውና ካለ ምክንያት የተሰነዘረ ቃል ነው ብለዋል የቀድሞ የሄይቲ ጠቅላይ ሚኒስትር። ከዚያም በላይ በአሜሪካ ዘመናዊ ታሪክ በአንድም ፕሬዚደንት ተደርጎ የማያውቅ ንቀትና ድንቁርናም ጭምር ነው፣ መቆም አለበት ብለዋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮም የፕሬዝደንቱን አነጋገር አስደንጋጭና አሳፋሪ ሲል አጥብቆ ነቅፎታል። የመንግስታቱ ድርጅት የሰብአዊ መብት ጽህፈት ቤት ቃል አቀባይ ሩፐርት ኮልቪል የሚስተር ትራምፕ አነጋገር ዘረኝነት መሆኑ ግልጽ ነው ብለዋል። ህዝቦቻቸው ነጮች ያልሆኑ ሀገሮችንና አህጉሮች እንዳሉ ቁሻሾች፣ ድሆች ብሎ ፈርጆ እንዳይመጡብን ማለት አይቻልም። ኖርዌይን በተመለከተም የተናገሩት በጎ አስተያየት ራሱ የአስተሳሰብ ስረ መሰረታቸውን በደንብ ቁልጭ አድርጎ የሚያሳይ ነው። ከአሁን ቀደምም ሚስተር ትራምፕ ድንበር አቋርጠው የሚገቡ ሜክሲኮውያንን አስገድደው የሚደፍሩ ማለታቸውንና የአንድ እጅግ ጽንፈኛ የሆነ የብሪታንያ ቡድን ጸረ የእስልምና ሃይማኖት ተከታዮች ፕሮፓጋንዳ በትዊተራቸው ደግመው ማሰራጨታቸውን ያስታወሱት የተባበሩት መንግስታት ድርጅቱ የሰብአዊ መብት ቢሮ ቃል አቀባይ ሕዝቦችን በትውልድ ሀገራቸው ወይም በሃይማኖታቸው አንድ ላይ ጠቅልሎ ኢላማ የሚያደርግ የፖሊሲ ሀሳብ መሰንዘር ዓለም አቀፋዊ እሴቶችን የሚጻረር ነው ብለዋል። ይህ ጸያፍ አነጋገር ስለመጠቀም ብቻ አይደለም፣ ለስብዕና መጥፎ ገጽታ በር የመክፈት ጭምር እንጂ የብዙዎችን ሕይወት ሊያመሰቃቀል ሊያወድም ጭምር የሚችለውን ዘረኝነት መጤጠልነትን መደገፍና ማበረታታት ነው። የዩናይትድ ስቴትስን ፕሬዝደንት በሚያክል ከፍተኛ የፖለቲካ መሪ አፍ የሚወጡ አነጋገሮች ጎጂና አደገኛ መዘዝ ሊያስከትሉ ይችላሉ ብለዋል ሩፐርት ኮልቪል። ፕሬዚደንት ትራምፕ ነቀፋ እያስከተለ ያለውን ቃል የተናገሩት ቁጥራቸው ወደ 800 ሺህ የሚገመት በልጅነት ዩናይትድ ስቴትስ የመጡ የውጭ ሀገር ሰዎች እንዳይባረሩ የሚያስችል የሁለቱ ፓርቲዎች የኢሚግሬሽን ስምምነት ላይ ለመድረስ ከኮንግረስ መሪዎች ጋር በተደረገ ስብሰባ ላይ ነው። ከአሁን ቀደም የተባበሩት መንግስታት የሰብዊ መብቶች ኮሚሽነር ዘይድ ራአድ አልሁሴን የእነዚህ ድሪመርስ ባለህልሞች ተብለው የሚታወቁት የውጭ ሀገር ተወላጆች ጉዳይ ገዳቢ የኢሚግሬሽን ሕግ ለማውጣት በመደራደሪያነት ሊቀርብ አይገባም፣ ሰብአዊ ፍጡራን እንጂ ሸቀጦች ስላልሆኑ ማለታቸው ይታወሳል። ወደ ቀጣዩ ትንታኔ እናልፋለን። ኢራን ተወንጫፊ ሚሳይል ለመገንባት ካላት መርሃ ግብር ጋር በተያያዘ የዶናልድ ትራምፕ አስተዳደር ማዕቀብ ሊጥልባት እንደሚችል እንደ ማዕከላዊ ባንክ ሚኒስትር ስቲቭ ሙኒሽን ተናገሩ። ኢራን ከዩናይትድ ስቴትስና ሌሎች አገሮች ጋር የደረስሽበትን የኒኩሌር ስምምነት መስፈርቶችን የመቀበልና ያለመቀበል ጉዳይ የፕሬዝዳንት ትራምፕ ውሳኔ ይሆናል ሲሉም ተናግረዋል። በዚህ ስምምነት ላይ ፊርማቸውን ያኖሩ ሌሎች አገሮች ውሉን እንደሚያከብሩ በተደጋጋሚ ሲያስታውቁ ቆይተዋል፣ ይላል የሄንሪ ሪጅዌል ዘገባ። ሄኖክ ሰማግዜር ያቀርባል። በቤልጅየም ብራስልስ የኢራን የውጭ ጉዳይ ሚኒስትር መሐመድ ጃቫድ ዛሪፍ በተገኙበት ጉባኤ ደጃፍ ላይ የተቃውሞ ሰልፎች ተካሂደዋል። በኢራን የተካሄዱ የጸረ መንግሥት ተቃውሞ ሰልፎችን በመደገፍ ነበር የአውሮፓው ተቃውሞ የተሰናዳው። የአውሮፓ ህብረት የውጭ ጉዳይ ባለሥልጣናት ግን የኢራኑን አቻቸውን ሞቅ ያለ አቀባበል ነው ያደረጉላቸው። ከሁለት ዓመታት በፊት የተፈረመው ስምምነት አሁንም በሥራ ላይ ነው ይላሉ ጃቫድ ዛሪፍ። የአውሮፓ ህብረት የውጭ ጉዳይ ኃላፊ ፌድሪካ ሞጌሪኒ እንዲህ ብለዋል። ስምምነቱ አብይ ግቡን አሳክቷል እያሳካም ይገኛል። የኢራንን የኒውክሌር መርሃ ግብር በቅርበት ለመከታተል ይረዳል። የብሪታንያ የውጭ ጉዳይ ሚኒስቴር ቦሪስ ጆንሰን ኢራን በመካከለኛው ምስራቅ የምትከተለው ፖሊሲ የኒውክሌር ስምምነቱ ላይ አሉታዊ ጫና ሊያሳድር አይገባም ይላሉ። ነገሮችን በተጓዳኝ ስናጤን የኒውክሌር ስምምነቱን በቀጥታ ሳናዛምድ ኢራን በየመን የሚታየውን አስከፊ ግጭትና ቀውስ እንድታስቆም መገፋፋት አለብን። በሶሪያም እንዲሁ ዘለቄታ ያለው ሰላም ለማምጣት እንዲሁም በአጠቃላይ በአካባቢው ሰላም እንዲሰፍን አብረን መስራት ይኖርብናል። የአውሮፓ የውጭ ጉዳይ ሚኒስትሮች የተሰበሰቡት የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ከኢራን ጋር የተገባውን የኒውክሌር ስምምነትና ተጥለው የቆዩ ማዕቀቦችን በተመለከተ ውሳኔ ለማሳለፍ አንድ ቀን ሲቀራቸው ነው። የዩናይትድ ስቴትስ የገንዘብ ሚኒስቴር ስቲቭ ምኑቺን የፕሬዚዳንት ትራምፕ ዋይት ሃውስ ቤተ መንግስት በኢራን ላይ አዳዲስ ውሳኔዎችን ሊያሳልፍ እንደሚችል በትናንትናው ዕለት ተናግረዋል። በኢራን ላይ አዳዲስ ማዕቀቦች እንደሚጣሉ እጠብቃለሁ። ስናጤንና እንዴት እንደሚተገበሩም ስንወያይ ቆይተናል። ስለዚህ በኢራን ላይ ተጨማሪ ማዕቀቦች እንደሚጣሉ ጠብቃለሁ። ከሁለት ዓመታት በፊት ዩናይትድ ስቴትስ እና ሌሎች ሀገሮች ከኢራን ጋር የደረሱት የኒውክሌር ስምምነት በኢራን ላይ ተጥለው የቆዩ ማዕቀቦችን ያነሳ ሆነዋል። የዓለም አቀፉ የኒውክሌር መሳሪያዎች ቁጥጥር ድርጅት ኢራን በስምምነቱ የገባቻቸውን መስፈርቶች እስካሁን ማሟላቷን ነው የሚናገረው። ጉዳዩን በቅርበት የሚከታተሉ የፖሊሲ ተንታኝ ፖሊና ኢዝዋዲች ያስረዳሉ። from the የዩናይትድ ስቴትስ ወኪል ይዘው የመጡት አጀንዳ ውይይቱ በኒውክሊየር ጉዳይም ቢሆን የእሳቸው ተልእኮ ከዚያ ያለፈ ነው። የኢራን ተወንጫፊ ሚሳኤል መርሃ ግብር ያሳስባቸዋል። አልፎም ኢራን የመካከለኛው ምስራቅ ፖሊሲም እንዲሁ። እነዚህ ለአውሮፓ መሪዎች አብይ ጉዳይ አይደሉም። የሁሉም አትኩሮት አሁን በፕሬዚዳንት ዶናልድ ትራምፕ ላይ ሆኗል። በኢራን ላይ የሚወስዱት ውሳኔ ምን ይሆን? ምንስ አንድምታ ይኖረዋል? በሚል አድማጮች የምትከታተሉት በ19 እና በ5 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን ሶስት ሰዓት ተኩል ተቃርቧል። የዋና ዋና ዜናዎችን ርዕሶች እናሰማለን። ፕሬዚዳንት ዶናልድ ትራምፕ በሄይቲ እና በአፍሪካውያን ስደተኞች ላይ የሰነዘሩት ዘለፋና ጠያፍ አነጋገር ዓለምን በእጅጉ እያስቆጣ ነው። ፕሬዚዳንት ትናንት ሐሙስ የኢሚግሬሽንን በሚመለከት ስለ ሄይቲ እና አፍሪካውያን ስደተኞች የተናገሩት አሳፋሪ ቃል በዋይት ሃውስ የነበሩትን የምክር ቤት አባላት ሳይቀር በከፍተኛ ሁኔታ አስደንቅቷል። የዋሽንግተን ፖስት የኒውዮርክና የሲኤንኤን ዘጋቢዎች በተገኙበት ትራምፕ ንግግራቸውን ሲጀምሩ በመሠረቱ ከእነዚህ ድሃና ቆሻሻ ሀገሮች የሚመጡ ስደተኞችን ለምንድ ነው የምንቀበለው ነበር ያሉት። የአፍሪካ ህብረት በዚህ የፕሬዝዳንት ዶናልድ ንግግር መደነቁንና ማዘኑን አመልክቶ፣ የህብረቱ ቃል አቀባይ ኤባ ካሎንዶ ስንት አፍሪካውያን ወደ ዩናይትድ ስቴትስ በባርነት እንደ ገቡ ያለውን ታሪካዊ ሀቅ አስታውሰው የሚስተር ትራምፕ አነጋገር ግን በተለያዩ የዓለም ሕዝቦች የተገነባቸውን ዩናይትድ ስቴትስ ኦፍ አሜሪካ የብዙሃን ሀገር ታሪካዊነቷን የሚቃረን አሳፋሪ መግለጫ መሆኑን ለአሶሺየትድ ፕሬስ ተናግረዋል። ምስራቃዊ ሊቢያ ውስጥ የሚገኙ ባለሥልጣናት ከኤርትራ ከኢትዮጵያና ከሶማሊያ የተሰደዱ 81 ፍልሰተኞችን ትናንት ሐሙስ እስር ቤት አስገቡ ከአገርም ሊያባሯቸው መሆኑን ገለጡ። ፍልሰተኞቹ ወደ አውሮፓ ሊያቀኑ የነበረ ዕቅዳቸው ባለመሳካቱ ከአሸጋጋሪዎች ያመለጡ መሆናቸውም ታውቋል። አርዕስተ ዜናው አበቃ። አድማጮች አሁን ወደ ሁለተኛው ክፍለ ጊዜ ቀዳሚ ቅንብር እናልፋለን። የኢህአዴግ ሥራ አስፈጻሚ ኮሚቴ ለ17 ቀናት ያህል ተሰብስቦ ስህተቶቹንና ድክመቶቹን ገምግሞ በችግሮቹ መንሴ ላይ መክሮ የሐሳብ አንድነትና መተማመን ፈጥሯል የሚል መግለጫ ማውጣቱ ይታወቃል ሊወስዳቸው ስላቀዳቸው ርማቶችና እርምጃዎችም ዘርዝሯል። በአዲስ አበባ ዩኒቨርሲቲ የህግ መምህር ዶክተር መሐሪ ረዳኢንና አቶ ልደቱ አያሌውን የኢዴፓ ብሔራዊ ምክር ቤት አባል ትንተና እንዲያቀርቡልን ጋብዘን ባለፈው ሰኞ ባሰማነው የመጀመሪያ ክፍል ውይይት ሀሳባቸውን መግለጻቸው ይታወሳል። ዛሬ ደግሞ ሁለተኛውን ክፍል እናቀርባለን። ያነጋገረቻቸው አዳነች ፍሳሐዬ ናት። ዶክተር መሐሪ ጠቀስ ያደረጉት ጉዳይ መግለጫው የሚለውን ላንብበው። እንግዲህ በስራ አስፈጻሚ ኮሚቴያችን ግምገማ መሰረት ማንኛውም መርህ አልባ ቡድናዊ ትስስር ከምንም ነገር በፊትና በላይ እያንዳንዱን ብሔራዊ ድርጅትና በሱም የሚመራው ሕዝብ የሚጎዳ አደገኛ ጉዳይ ነው። በግንባራችን የሚመራውን የጋራ ትግልና አገራዊ የለውጥ ሂደቱን አደጋ ላይ የሚጥል ነው ይላል። ይሄ ኢህአዴግ ያወጣው መግለጫ ማለት ነው። ይህ እንግዲህ እንደ ዋናው የመለያየታቸውና ያስከተሉት ግጭቶች መሰረት ይመስላል ና አቶ ልደቱ በዚህ ላይ ያሉት አመለካከት እንግዲህ፣ ይሄ ጉዳይ በደንብ በዝርዝር ምን ጉዳይ ነው የተፈጠረ የሚለው ባይጠቀስም፣ እኔ እስከገባይ ድረስ ጥያቄ ኢህአዴግ በዚህ ደረጃ ራስን መገምገሙ ተገቢ ነው ብዬ አምናለሁ። ምክንያቱም በድርጅቱ ውስጥ መርህ ተረፍ ግንኙነቶች ሁሉ ከስልጣንና ከጥቅም ጥያቄ ጋር የተያያዙ ሆነዋል። ስለዚህ ይህን ጉዳይ እንደ ችግር ማየቱ ተገቢ ነው። ግን እኔ ሁለት መሰረታዊ ነገሮች በዚህ ረገድ መጠቀስ የነበረባቸው ጉዳዮች አሉ። አንደኛው ከመርህ ውጭ ሲሰራ የነበረ የቲፒኤልኤፍ የበላይነት በኢህአዴግ ውስጥ ይሄ በግልጽ ተገምግሞ ትክክል እንዳልነበረ አሁንም ቅሪቱ እንዳለ መታመን አለበት። የትግራይ የበላይነት አላልኩም፣ የቲፒኤልኤፍ የበላይነት። ይሄ አልተዳሰሰ ሁለተኛ በተለይ በኢኮኖሚ ረገድ ስንገባ በርህ የለሽ አደረጃጀት ውስጥ ተገብቶ ለኢትዮጵያ ሕዝብ ብሶት ወይ በተለይ ለንግዱ ህብረተሰብ አንዱ ተጠያቂ የሆነው ጉዳይ የፓርቲ የንግድ ድርጅቶች ናቸው። ሌላው ጥያቄ የነበር እንግዲህ ይሄ የበላይነት የሚለው እንዳናደበላልቀው። አዎ፣ ለምን መሰለሽ? አዎ አዳነች፣ በርህ የለሽነት የተጀመረው ዛሬ አይደለም። መጀመሪያ የተጀመረው በእነዚህ ሁለት ነገሮች እነዚህን ሳይዳስስ ከዛ በመለስ ላይ እነዚህም መሰረት አድርጎ የመጣ ነበር የለሽነት አድምቶ መፍታት አይቻልም ለማለት ፈልጌ ነው። እነዚህ ሁለቱ ጥያቄዎች ስራሽ አልተመጡም። ዶክተር መሀሪ እንግዲህ የመር ባ- ግንኙነት ተፈጥሮ ነበር። የመቧደን ተገራይቶ አንድን ቡድን ማጥቃት ሌላኛውን ቡድን ማግለን የሚሉ ነገሮች መግለጫው ላይ አሉ። እንግዲህ መግለጫው በጣም ጠቅለል ያለ ሎድድ የታጨቀ ስለሆነ ምን ለማለት ተፈልጎ ነው የሚለው ትንሽ ከመገመት ውጪ በቂ መረጃ የሚሰጠን አይደለም። ግን መርህ ሲባል እንግዲህ ኢህአደግ መርሄ ናቸው ብሎ የሚያነሳቸው ነገሮች አንደኛው ህዝባዊነት የሚል ነገር ነው። ግን አሁን ህዝባዊነቱ ተረስቶ የግዛት ማስፋፋት የድንበር ጉዳይ ሆኗል። በሰሜንም አካባቢ ድንበር ላይ ሲቆራቆሱ ይታያል። በምዕራብም አካባቢ ድንበር ላይ ሲቆራቆሱ ይታያል። በምስራቅም አካባቢ ድንበር ላይ ሲቆራቆሱ ነው የሚታየው። ቀደም ብሎ ነበረ በሚባለው መርህ ቦታው የማንም ይሁን ማን ህዝቡ በእኩልነት እስከተተዳደረ ድረስ ድንበሩ የትም ቢሆን የትም ደንታችን አይደለም ነበር የሚለው የሚለውና ይሄ ህዝባዊነት የሚለው መርህ እየተሸረሸረ የብዛት ማስፋፋት እና የክልል ማስፋፋት አይነት ይዘት እየያዘ መጥቷል። ሁለተኛው መርህ የሚባለው እዛው ድርጅት ውስጥ ዴሞክራሲያዊ ማዕከላዊነት ነው። በጋራ የተወሰነ በድምፅ ብልጫ የጸደቀ ውሳኔ ድምፅ የተቃወመም ወገን ቢሆን የጋራ ውሳኔውን አክብሮ የመፈጸም ግዴታ አለበት አይነት ነው። ይሄ መርህም በተለያየ መንገድ ውሳኔ ተሰብስበው ይወስናሉ። አፈጻጸም ላይ ሲሄዱ ቀጥ ይላል። መንቀሳቀስ አልቻለም። ከንግግር ያለፈ ሳይሆን ቆይተዋል በዚህ በተወሰኑ አመታት። ሶስተኛው መርህ የሚባለው ያው የስልጣን አትያይ ነው። መርሁ የሚለው እንግዲህ ቴዎረቲካሊ ሲቀመጥ ስልጣን ለህዝብ ጥቅም መገልገያነት ሊውል ይገባል እንጂ ለግል ጥቅም ማሰረጃነት መጠቀሚያነት ሊውል አይገባም ነው የሚለው ቴዎሬቲካሊ። በተግባር ግን እንግዲህ በየመድረኩ የምናየው ከላይሽ ከታች ሙስናው ተንሰራፍቶ ሰዎች ስልጣንን ለግል ጥቅማቸውና ለቅርቦቻቸው መጠቀሚያነት የሚያውሉበት ሁኔታ ነው ያለውና መርሀ አልባ ግንኙነት ነበረ ተብሎ ቢገመገን መገለጫዎች ያሉት ይመስለኛል። መሬት ላይ የወረደና ተገቢ ነው የሚል ነገር ነው ያለ። ሌላው እንግዲህ ቅድም አቶ ልደቱ ጠቀስ ያደረጉት ነው መግለጫው ካስቀመጣቸው አንዱ የተገነባው ስርዓት ለበታችነትና ለበላይነት የማያመች ሆኖ ተዋቅሯል። ይህንን መሰረታዊ መርሆ የሚነካ ማንኛውም ዝንባሌ የበላይነትን በዘላቂነት ሊፈጥር የማይችልና ከምናቆሩ ውጪ ሌላ ውጤት የማያስገኝ እንደሚሆን ይታመናል ይላል፣ መግለጫውና አቶ ልደቱ ቅድም በጀመሩት ቢቀጥሉ። ዛልሾ አሁን የመግለጫው የመጀመሪያው ክፍል በብዛት ያተተው ይሄን ነው። በዚህ በኩል ይነሳ የነበረው የህዝብ ጥያቄ የህዝብ ብቻ አይደለም። በኢህአዴግ አባላት ዘንድ ይሄ ቅሬታ በጣም የጎላ ቅሬታ ነው የነበረው እና በብአዴን አካባቢ በኦህዴድ አካባቢ የቲፒኤልኔስ የበላይነት ጉዳይ እንዲያውም ወደታች ያሉት ካድሬዎች በማስተባበር ረገድ በማነሳሳት ረገድ ቁልፍ ጥያቄ የነበረው ይሄ ነው። ይሄ ጉዳይ ስህተት ነው ተብሎ ወይም ደግሞ እንደሌለ ተቆጥሮ ነው በመግለጫው መልስ የተሰጠው። በእርግጥ ነው አንዳንድ አካባቢዎች ላይ በሂደት የመጣ ለውጥ አለ። አሁን ለምሳሌ በሚኒስትሮች ካቢኔ ዙሪያ ካየን ተዋጽኦ በተሻለ ሁኔታ መጥቷል። አሁን እዛ ውስጥ የህወሀት የበላይነት አለ ማለት አይቻልም። መከላከያ ውስጥ የታችኛው እርከን ላይ ካየን ከበታች ሹማምንት ጀምሮ ያ ሁኔታ በሂደት እየተለወጠ መጥቷል። ስለዚህ ታሪካዊ ሂደቱ ያመጣው ነው በሂደት እየተለወጠ ነው ብሎ መከራከር፣ አንድነት ጭራሽ የለም ብሎ ሁሉም ነገር እኩል ነው የበላይነትና የበታችነት ሚፈቅድ አልነበረምም አይደለምም ወደፊትም አይኖርም ብሎ መከራከር ግን እኔ አሁንም ምን ያህል ኢህአዴግ በአንዳንድ ጉዳዮች ላይ ከልቡ ለመታደስ እንዳልወሰኑ የሚያሳይ ሆኖ ነው ያገኘሁት። ነገሮች ቢያወጣቸውና ቢያምናቸው ይጠቅመዋል ብዬ ነው ማለ በነገራችን ላይ አሁን ጠቀስ ያደርጉት የኮንትሮባንድ የሚለው መግለጫውም ላይ አውጥተውታል። ከችግሮቹ መንስኤዎች አንዱ ኮንትሮባንድ እንደሆነ እዛ መግለጫው ላይ ወጥቷል። እና እስቲ ማን ነው ብለዋል። እና እርስዎ እንዴት ነው የሚያዩት የኮንትሮባንዱን ጉዳይ? አድማጮች ጥያቄው ተንጠልጥሎ የቀረው የተመደበለት ሰዓት ለማብቃቱ ነው። ውይይቱ ግን በሚቀጥለው ሰኞ ይቀርባልና እንድትከታተሉ ከወዲሁ እንጋብዛለን። አሁን አንድ ሙዚቃን ጋብዛችሁ ቀደም ሲል ያደመጣችኋት ድምፃዊት ወጣቷ ሳያት ደምሴ ነች። ሙዚቃ ስለጋበዝከ እናመሰግናለን ሰለሞን፣ እንደምትወደኝ አውቃለሁ ትላለች። በእርግጠኛነት እናመሰግናለን ሳያትን። የሁለተኛው ክፍለ ጊዜ ሁለተኛው ቅንብር የጥያቄው ወይም ለጥያቄው መልስ ነው። የኢትዮጵያ ገዢው ፓርቲ ኢህአዴግ በሀገሪቱ ብሔራዊ መግባባትን ለመፍጠርና የፖለቲካ ምህዳሩን ለማስፋት አንዳንድ የተቃዋሚ ፓርቲ ታሳሪዎችና ግለሰቦችን ለመፍታት እንዲሁም የስቃ አያያዝ እንደሚካሄድበት የሚነገርለትን ማዕከላዊ እስር ቤት ለመዝጋት መወሰኑ ተነግሯል። ማን ይፈታል? ማንስ ይቀራል? የሚሉት ጥያቄዎች በቤተሰብ አእምሮ ውስጥ መጉላላታቸው ደግሞ አይቀሬ ነው። በአራቱ የኢህአዴግ አባል ድርጅቶች መካከልም የሚያግባባ እርቅ ተፈጥሯል ተብሏል። የአራቱ አባል ድርጅቶች እርቅ ብቻ ለኢትዮጵያ ፍትሃዊ አስተዳደር ሊያመጣ ይችላል። የኢትዮጵያ ሕዝብ ሰብአዊና ዲሞክራሲያዊ መብቶቹ እንዲከበሩስ፣ ሰላምና መረጋጋት በሀገሪቱ እንዲሰፍን ምን እርምጃ ሊወስድ ይገባል? ለጥያቄው መልስ ፕሮግራም በእነዚህ ነጥቦች ዙሪያ የአድማጮችን ጥያቄዎች ተቀብሎ ሶስት የኢትዮጵያን የፖለቲካ ጉዳይ በቅርብ የሚከታተሉ ሰዎች አነጋግሯል። የፕሮግራሙ አቅራቢ ትዝታ በላቸው እንግዶቹን አስተዋውቃ ወደ ዝግጅቱ እናልፋለን። አዲሱና ሰለሞንን አመሰግናለሁ። መልስ ሊሰጡን የተዘጋጁት የቀድሞ የፖለቲካ እስረኛና አገርና ፖለቲካ እንዲሁም ታስረው ከተፈቱ በኋላ ደግሞ ከህወሓት ሰማይ ስር የተባሉ ሁለት መጻሕፍት ያበረከቱ የቀድሞ የአንድነት ለዲሞክራሲና ፍትህ አመራር አባል አቶ ሀብታሙ አያሌው፣ የብዙ እስረኞች የህግ ጠበቃ አቶ አመሃ መኮንን እንዲሁም የኦሮሞ ዲሞክራሲያዊ ግንባርና የኢትዮጵያ አገራዊ ንቅናቄ አባል አቶ ዘውዴ ሙለታ፣ ሶስታችሁንም በአድማጮች ስም አመሰግናለሁ። ስለ ማዕከላዊ እስር ቤት መዘጋት ብቻ ሳይሆን በዚያ እስር ቤት ውስጥ ስለሚፈጸመው ስቃይ የቀረበውን ጥያቄ አስቀድማለሁ። ራይስልኝ ይህ መልዕክት በጥያቄው መልስ ነው። ሰሞኑን ህወሓት ኢህአዴግ በሰጠው መግለጫ መግለጫ ዙሪያ ነው። እስኪ ሀይለ ማርያም ደሳለኝ ጠቅላይ ሚኒስትሩ ማለት ነው የሰጠውን መግለጫ ማዕከላዊን የምንዘጋው ደርግ መጥፎ ነገር ስለሰራበት ነው አለ። ቀለብ ስዩም የተባለች ልጅ አሸባሪ ተብላ ላለፉት አራት አመት ታስራ እናቷ በስር ላይ ያለች ሞታባት የወጣት ልጅ የተናገረችውን ቃል በቃል መጀመሪያ ልክለጸው። ማዕከላዊ ውስጥ ስትገረፍ እነዛን ጭልፊቶች፣ የጎንደር አካባቢ ጭልፊቶች እኮ ጨርሰ ናቸው ነበር። አንቺ ደግሞ ከየት መጣሽ? በርሚል ውስጥ በረዶ ሞልተው ከዛ ውስጥ እንደዘፈዘፏት በኤሌክትሪክ እንደገረፏት ስድስት ሆነው ቁጭ ብለው ራቁቷን አቁመው ዳሰቃዩት። እንግዲህ ራሷ ቃል በቃል የተናገረችውን ነው፣ በኢሳት ቀርባ የነገርኳችሁ ይህን። በህይወት ያሉ ሰዎች የደረሰባቸውን ስቃይ የነገሩት ሰዎች ያሉ፣ በአይናችን የምናየው ነጭ ነገር ይህ እኮ ጥቁር ነው ብለው ሊክዱን ይፈልጋል ህወሓት ኢህአዴግ ላለፉት ሀያ ሰባት አመት የዋሸን የኖረው አሁንም ቃል በቃል እየዋሸን እያለ በእናንተ አስተያየት ተስፋችሁ ምንድነው? ተዋት እያለ ለውጥ ይመጣል ብላችሁ ተጠብቃላችሁ ወይ? የወደፊት የኢትዮጵያ ተስፋት ምንድነው? ምንስ ማድረግ ነው ያለብን? እስቲ የእናንተን አስተያየት መስማት ፈል እሺ። እንግዲህ ጥያቄዎች እንደራርበው ነው ያቀረቡት ጠያቂው። እስቲ መጀመሪያ አቶ ሀብታሙ አያሌው ማዕከላዊም ነበርክ እና ሌሎቹም እስር ቤቶች ውስጥ የሚካሄዱትን ሁኔታ ታውቃለህና ሰሞኑን ጠቅላይ ሚኒስትሩ የተናገሩት ወይንም የኢትዮጵያ መንግስት ያሳወቀው ተስፋ ጭሯል። በቤተሰብ መካከል መልስልን መልስልንና በጣም ብዙ ቤተሰብ ስለሚጓጓ ይሄ ተፈጻሚ ይሆናል ወይ የሚለውን እንመልከት። አቶ ሀብታሙ፣ አመሰግናለሁ። ጥያቄው በቀጥታ ስቃይ የሚፈጸም ስለመሆኑ አስቴር ስዩምን እንደ ማሳያ አድርጎ አንስቷል። ተገቢ ነው። አስቴር ስዩምንም እኔም አውቃታለሁ። እስር ቤት እያለሁም ፍርድ ቤት በምንሄድ ጊዜ ተገናኝተን እናውቃለን። የአንድ ፓርቲም አባላት ነበርን እና በእሷ ላይ የተፈጸመው ወንጀል ከምሷ ከመፈታቷ በፊትም ተናግር ያለው ሁሉ የሚያውቀው ነው። እንግዲህ በጥቅሉ ግን ማዕከላዊ የሚፈጸመው እጅግ የከፋ ግፍ እና ስቃይ በደርግ ጊዜ አስራ ሰባት አመት እንኳን ተፈጽሞበታል ብንል በደርግ ጊዜ የአስራ ሶስት አመት ልጅ የነበረ ሕፃን አሁን የአርባ አመት ሰው ነው እና ይሄ ጄኔሬሽን በሙሉ እየመተነ ያለው እኔም ጨምሮ ለከፍተኛ ስቃይ እየተዳረግ ነው። በዚህ ስርዓት ውስጥ ሆኖ እያለ ፈጽሞ በማናስታውሰው ሁኔታ ምክንያት ማድረጋቸው አሳዛኝ ነው። ወደ ሰውየው ፖይንት፣ ወደ ጠያቂ ፖይንት ሲሄድ ግን ህወሓት ዋናውና መሰረታዊ ጥያቄ ይሄ ስርዓት እያለ ለውጥ ይመጣሉ ወይ ነው የሚለው። አንድ ስርዓት የምንለወጥ ፍላጎት ቢኖረው የፈጸመውን ስህተት ይሄ ስህተት ነው፣ በእኔ ዘመን የተሰራ ስህተት ነው፣ ይህን ለማስተካከል ቁርጠኝነት አለ ነው የሚለው። ህወሓት አንድም ጊዜ ስህተት ሰርቻለሁ ብሎ የማምን ፍላጎት የሌለው ድርጅት ነው። በእኔ በኩል ህወሓት እንደ ስርዓት እስካልተለወጠ ድረስ ኢትዮጵያ ውስጥ ተስፋ ይኖራል የሚል የለም። እስረኞችን እንፈታለን የሚለው እስረኞች ሲፈቱ መቼም ቤተሰብ የመጨረሻዋ ስቃይ ለአንድ ቀን እንኳን እረፍት ሰው ሲያገኝ ያስደስታል፣ ሁላችንንም ያስደስተናል። ነገር ግን ወንጀለኞች ስለሆኑ ወንጀለኝነታቸው ነው ያሳሰራቸው የሚል መደምደሚያ ደርሰው የፖለቲካ አመራር ለማለት እንኳን አፍረው ዶክተር መረራ የፓርቲ መሪ ናቸው እና አንዱዓለም አራጌ የፓርቲ መሪ ናቸው፣ እስክንድር ነጋ ታዋቂ ጋዜጠኞች ናቸው እና አህመዲን ጀበል የነጻነት የእምነት ነጻነት የተሟገቱ ናቸው። እነ በቀለ ገርባ እንደምታውቋቸው መሪ ናቸው። አንዳንድ የፓርቲ አባላት ብለው አጣጥለው ነው የተናገሩት። አንዳንድ የፓርቲ አባላት በሚባል ደረጃ ሳይሆን በከፍተኛ የአመራርነት ደረጃ የሰሩ ናቸው። እነ አንዳርጋቸው ጽጌ ምን አይነት ሰው እንደሆኑ ይታወቃል። እና በድምሩ ሳየው ሕወሓት የመለወጥ ፍላጎት የሌለው ድርጅት ስለሆነ ስርዓቱ በአጠቃላይ እስካልተለወጠ ድረስ በኢትዮጵያ ውስጥ ዴሞክራሲያዊ ለውጥ ይመጣል የሚለው ተስፋ የበለጠ ጨልመውታል በዚህ መግለጫ የሚል እምነት ነው ያለው። አመሰግናለሁ። ከዚህ ጋር አያይዘው አቶ አማሃ እሺ፣ አመሰግናለሁ ወይዘሮ ትዝታ። አሁን እኔ ለውይይት የቀረብኩት ከፖለቲካ ሰዎች ጋር ነው። እኔ በአጋጣሚ ያው የፖለቲካ ሰው አይደለም። በእርግጥ ፖለቲካ የሚገባኝን ያህል ይገባኛል። በአብዛኛው ከሰብአዊ መብት ከፍትህ ጥያቄ ጋር አያይዤ ጥያቄዎችን ለመመለስ ብሞክር መርጥ አለው አንደኛው በትክክልም ያው ማዕከላዊ እንደሚዘጋ ሙዚየም እንደሚሆን የተገለጸበት ሁኔታ አለ በጠቅላይ ሚኒስትሩ። ጠቅላይ ሚኒስትሩ በዛ መግለጫቸው ላይ ምን ያህል ለመግለጫቸው ትኩረት እንደሰጡ ባይታወቅም በደርግ ጊዜ ብዙ ሰብአዊ መብት በሚፈጸምበት ነበር ነው የጠቀሱት። ነገር ግን አንደኛ ያው ሀብታሙን ጨምሮ በርጋታ በዛ ቦታ ሲታሰሩ የነበሩ ግለሰቦች የእኛም ደንበኞች የእኛም ደንበኞች ያልሆኑ በችሎት በምንገኝበት ጊዜ የሚያሰሟቸው በርካታ በርካታ ሰብአዊ መብት ጥሰቶች አቤቱታ ለፍርድ ቤት ሲያሰሙ አለን። ታሳሪዎች አቤቱታ ማሰመታቸው ብቻ ሳይሆን ፍርድ ቤቶችም በአንዳንድ መዝገቦች በአንዳንድ ጉዳዮች ላይ ተከሳሾች የሰጡት የእምነት ቃል በእርግጥም በኃይል የተገኘ ነው በሚል ውድቅ ያደረጉባቸው አጋጣሚዎች አሉ። ይሄ ሲታይ አብዛኛው እዛ ቦታ ላይ ታስረው ምርመራ የተካሄደባቸው ሰዎች የሚያሰሙት አቤቱታ ትክክል ነው ብሎ መገመት የተፈጸመ ነው ተብሎ መገመት ይቻላል። ምናልባት ደግሞ እድሉ ኖሮ መስለ ትክክል ምርመራ ያ ቦታ የማተላይ የተባለው ቦታ ጥኞች አያያዝ ምን እንደሚመስል በነፃነት ጥናት ተደርጎበት ቢሆን ኖሮ ተፈጽሟል አልተፈጸመም ብለን የምንወዛገብበት ነገር በይበልጥ ግልጽ ይሆን ነበር። በሌላ በኩል የሰብአዊ መብት ተስብንል እንግዲህ ያው ድብደባ ማስታወቂያ የት ብቻ አይደለም ብዙ አይነት ጥሰቶች አሉ። እኛ እንደ ጠበቃ እኔ ራሴ ደንበኞቼ በዛ ቦታ ታስረው በሚገኝበት ጊዜ ሁሉ ደንበኞቼን እንዳላገኝ የምከለከልበት አጋጣሚ በርካታ ነው። እዚህ በዚህ ጉዳይ ላይ እያወራን ባለንበት ሰዓት ከደንበኞቼ አንዱ የነበረው ጌታቸው ሽፈራው በሽብር ወንጀል ተጠርጥሮ ታስሮ ህጉ ከሚፈቅደው ከአራት ወር በላይ ለአምስት ወር ታስሮ በማግኘቴ ይሄ ጉዳይ ወንጀል ነው፣ አንድ ሰው ከህግ ውጭ ያሰረተው በወንጀል እንደሚጠየቅ ይደነግጋል። ስለዚህ ይሄንን የፈጸመው የምርመራ ክፍሉ ኃላፊ መርማሪ በወንጀል ሊጠየቅ ይገባል በሚል ለጠቅላይ አቃቤ ህጉ ለራሳቸው አቤት አቅርቤ ምርመራ የሚጣራ የሚመስል ጅምር ተጀምሮ እስካሁን ድረስ እልባት ያላገኝበት ሁኔታ አለ። እና ማዕከላዊ ሰብአዊ መብት ጥሰት ሲፈጸምበት የነበረው በደርግ ጊዜ ብቻ ነው ብሎ ለመውሰድ የሚቻል አይደለም ያልኩት። ይሄ ጉዳይ በፍርድ ቤቶች የተረጋገጠ ብቻ ሳይሆን በሌሎች በራሱ በመንግስት አካላትም በተደረጉ ጥናቶች እዛ ቦታ የሰብአዊ መብት ጥሰቶች እንደሚፈጸሙ የተረጋገጠ ነው። በእርግጥ እንደተባለ ምርመራ ቦታ ይዘጋል አይዘጋም ወይ የሚል ይመስለኛል የመጀመሪያው ጥያቄ ሀሳብ በመሰረቱ ኦረዲ ተወሰነ የምርመራ ስራ ወደ ሌላ ቦታ መዛወሩን አውቃለሁ። ትልቁ ጥብ ነገር ግን ከዚህ በኋላ የምርመራ ክፍል መሆኑ ይቆማል አይቆምም፣ አይደለም ሌላም ቦታ ተዛውሮ ትልቁ ነገር የቤቱ ጉዳይ አይደለም። በእርግጥ ቤቱ ብዙ ሰዎች ብዙ መከራ ያዩበት ከመሆኑ አንጻር ጠቅላይ ሚኒስትሩን ለማለት እንደሞከሩት እዛ አካባቢ ያለም ድባብ መንፈሱ ተጠቃሽ ነው። ያሳምናል። ትልቁ ነገር ግን እሱ መፍትሄ አይደለም። ሰዎች ናቸው ምርመራ ሲያካሄዱ የነበሩት። እዛ እዛ ቤት ውስጥ በምርመራው ብዙ አይነት የሰብአዊ መብት ጥሰት ይፈጸም ነበረ። እነዚህ የሰብአዊ መብት ጥሰት የሚፈጽሙ መርማሪዎች ምን ያህል ተጠያቂ ሆነዋል? ከዚህ በኋላ ሌላ ቦታ ምናልባት ያማረ ህንፃ ውስጥ ሊገባ ይችላል ማዕከላዊ። እሱ ስብ ነገር አይደለም። እንደዛው መርማሪዎች የዛው አይነት የምርመራ ስልት የሚቀጥል ከሆነ ብዙ ብዙ ትርጉም ያለው አይደለም። እርሶ አሁን ያነሷቸውን ነጥቦች ነካ ነካ ያደረጉ አድማጭ አሉ። ኑ አቶ ዘውዴ ሙለታ እንጋብዛለው። ምን ይላሉ? እስረኞችን እንፈታለን እያሉ አሁንም እያሰሩ ነው ማዕከላዊን ወደ ቤተ መዘክር እንለውጣለን እያሉ ሌሎች እስር ቤቶችንም እየገነቡ ነው። ለጠፋው ሕይወት ጭምር ለደረሰ በደል ሁሉ ተጠያቂዎች ነን ብለዋል። የኢትዮጵያ ባለስልጣናት በተለይም ጠቅላይ ሚኒስትሩና ምክትላቸው ለምሳሌ በኦሮሚያና የኢትዮጵያ ሶማሌ ድንበር እንዲሁም በሌሎች የአገሪቱ አካባቢዎች በከንቱ ለጠፋው ሕይወት ሁሉ ተጠያቂ ነን ብለዋልና ነገር ግን አሁንም እነኚህ ሰዎች ስልጣን ላይ ናቸው። ተጠያቂነት ማለት ምን ማለት ነው? ይላሉ አቶ አደብሳ ጋዲ። አቶ ዘውዴ ከልብ አመሰግናለሁ። አራቱም ድርጅት መሪዎችም የወቅቱ የሀገሪቱ ጠቅላይ ሚኒስትርና ምክትል ጠቅላይ ሚኒስትርም አመራሩ ተጠያቂ ነው እንዳሉ ሰምቻለሁ። ተጠያቂነት ማለት ሙሉ ኃላፊነት ወስዶ ህዝቡ የጠየቀውን ጥያቄ መመለስ ነው። የአሁኑ አቀራረባቸውን ስናይ ግን ራስን ነፃ ማድረግ በቃላት ሸፋፍኖ ችግሮችን የማለፍ አቀራረብ ነው ያሳዩት። እንደኔ ግንዛቤ፣ ትልቁ ትልቁ ነገር እነዚህ ሰዎች እንደሚባለው ታዘውም ከሆነ የሚናገሩት ለህሊናቸው ራሱ የማይታዘዙ ህሊናቸውን ራሳቸውን የሚዋሹ መሆናቸውን ነው የሚያመለክተው አቀራረባቸው ነው። ከመጀመሪያው ጥያቄች ማዕከላዊን እንዘጋለን ሲሉ የተናገሩትን ስናይ ደርግ ለአስራ ሰባት አመታት ያካሄደውን ስቃይ ህዝባችንን ያስታውሳል ነው ያሉት። በጣም የሚያሳፍር አቀራረብ ነው እና ሀያ ሰባት አመታት እነሱ የሚመሩት መንግስት ነው ንጹሐንን አስቴርን አይነት ሀብታሙ አያሌውን አይነት ንጹሐን ኢትዮጵያን ያሰቃየበት እና ተጠያቂነት ሲባል የህዝብን ጥያቄ ተቀብሎ መልስ መስጠት ነው። አንደኛው ጠያቂ ለውጥ ይመጣል ወይ ነው ያሉት ለውጥ ይመጣል። ለውጥ ግን የሚመጣው በህወሓት የሚመራው መንግስት ስለፈቀደ ወይ በህወሓት የሚመራው መንግስት የሚቃወሙ የፖለቲካ ድርጅቶች ጠንክረው ስለታገሉ ሳይሆን የኢትዮጵያ ህዝብ እስካሁን ባሳየው መንገድ ተባብሮ ከቆመ ብቻ ነው እና ተጠያቂነቱንም እንዲቀበሉ የሚያስገድዳቸው የኢትዮጵያ ህዝብ የተባበረ ክንድ ነው የሚል እምነት ነው ያለኝ። ህዝቡ በዚህ መንግስት ምንም መጠበቅ የለበትም። ላለፉት ሶስት አራት አመታት በኦሮሞ ወጣቶች ተጀምሮ ሲደረግ እንደነበረው አጠናክሮ መቀጠል ነው። የመጨረሻው ጠያቂ እንዳሉት አሁንም ተጨማሪ እስረኞችን ለማጎር ዝግጅት እያደረጉ እንደሆነ ነው የሚያሳይ ከሁለት ቀናት በፊት የተገለጸው ቄሮዎች ላይ ምርመራ የማካሄድ መግለጫቸው የሚያሳየው ይህንኑ ነው። እነዚህ ሰዎች እርስ በራሱ የሚቃረን የሚጋጭ አካሄድ ነው እየሄዱ ያሉ። የህዝብን ትኩረት ለማስቀየር ተጠያቂ ነን ጥፋተኞች ነን ይላሉ ዝግጅት እያደረጉ ያሉት ግን አሁንም ተደዳዶ ስልጣን ላይ ለመቆየት የሚያስችላቸውን እርምጃ ለመውሰድ እየተዘጋጁ እንደሆነ፣ ሌሎችን የህዝብን ጥያቄ መስማት የጀመሩትን በተወሰነ ደረጃም ቢሆን ከህዝብ የወገኑትን መሪዎች ለማሸማቀቅና ተስፋ ለማስቆረጥ የሚያስችላቸውን ዝግጅት እያደረጉ እንደሆነ ነው። እስካሁን እንደተደረገው የኢትዮጵያ ወጣት ይህንም መንግስት የስርአት ለውጥ ትክክለኛ የስርአት ለውጥ ለማምጣት ትግሉን አጠናክሮ መቀጠሉ ነው። ተጠያቂነትን የሚቀበሉት ህዝባችን ተጠናክሮ ሲወጣ ነው ብዬ ነው የማምነው። ትዝታ፣ አመሰግናለሁ አቶ ዘውዴ። አቶ መሐመድ አሊ መስመር ላይ ናቸው። በስልክ ነው የሚጠይቋችሁ። አቶ መሐመድ ያዳምጡኛል? እሺ፣ ጥያቄውን ያቅርቡ። በእውነቱ ጥያቄ አይደለም አስተያየት ነው። መስረት የኢትዮጵያ ንዛች የኢትዮጵያ ዜጎች ሆነ ሁሉ ያገባናል እና ብዙ የምናውቀው ነገር አለ፣ እናንተም ብዙ ደክማችኋል። በየሀገሩ ያለው ሰው ይጮሃል። እንደው መንግስት፣ ልብ ቢሰጠው እና ቢሰማ። የአካባቢያችን የተለያዩ ጥናቶች አሉ። ለምሳሌ በኤርትራ አካባቢ ወታደር ቦታ ስትመሰርት ስንሰማ፣ እንደገና ደግሞ እሱ በራሳችን ከተከፋፈለን ካበዛን እንዴት አርገን ነው አንድ ሆነን ለውጭ ጥናትን ስምንመክተው፣ በኋላ ተሰባስበን ይህን ጦርነት ባካችሁን መልስ

ሚሰጡ የሚሰጡትን አስተያየት ሁሉም ሰው ይገባል። አሁን ዛሬ እንኳን ስንሰማ በደቡብ አካባቢ በተፈጠረ ችግር ጋዜጣ አነበባችሁ ብሎ ሰውን ማሰር፣ እንደገና አነበባችሁ ብሎ መከልከል ከዚህ ከትናንት ወደ ከተነገረው ጋር ሲነጻጸር ምን ማለት ነው? እንኳን እዛ ውስጥ ብዙ ዓመት ታሰሩት ቀርቶ አዳዲስ ሰው ፖሊስ ጣቢያ ታስሮ ማስተዳደር ተገቢ ነው ወይ? ቃልን ማክበር አይገባም ወይ? እንዲናምን መሆን የለብንም ወይ? ይቅር አንባባልም ወይ የሚል አስተያየት ነው በመስጠት የፈለኩት ስላዘነ እችን ሀሳብ ለመስጠት ብዬ ነው። አመሰግናለሁ። በጣም እግዜር ይስጥልኝ። አቶ መሐመድ ጥያቄ ለመመለስ የቀረቡትም ከአስተሳሰበው ጋር እንደሚስማሙ እርግጠኛ ነኝ። አቶ አማህ ይሄ ጥያቄ ተደጋግሞ የመጣ ነው። ከህግ አንጻር ነው የኢህአዴግ ግንባር የፓርቲ ሊቀመናብርት ፖለቲከኞች አንዳንድ ግለሰቦችን እንደሚፈቱ ማዕከላዊን እንደሚዘጉ ወስነዋል። ውሳኔው መደረግ የነበረበት በእነሱ ነው ወይስ በአገሪቱ ፓርላማ ነው ነው የሚሉት እውነት ነው። ችግሩ ምንድን ነው? በእኛ ሀገር በፓርቲው እና በመንግስት መካከል ያለው መስመር ወይ የተደበላለቀ ነው ወይ በጣም ቀጭን መስመር መሆኑ ነው። ወደዩ ፓርቲ ያድግ ማለት መንግስት ነው። ምናልባትም ወደ ህጋዎቹ፣ ስሜሄድ የባለፈው ምርጫ ተታወጀው ሙሉ ወንበር መከመጫ ያው ገዢ ፓርቲ ነው ያሳለፈው። ይሄ ነው ችግሩ እንጂ በመሰረቱ ከህግ አንጻር እስረኛ ሰው እንዲታሰር የመወሰን በኋላም በምህረት እና በቅርታም የመፍታት ስልጣን ሙሉ በሙሉ በህገ መንግስቱም ከዛ በኋላ በወጡ ዝርዝር ህጎችም መሰረት የተሰጠው ለመንግስት ነው። ጠቅላይ ሚኒስትሩ የአገሪቷ ጠቅላይ ሚኒስትር ነው፣ የአስፈሳሚ አካል የበላይ ናቸው ቀጠና የተዚሁ በአፍሪካ ሊቀመንበር ናቸው። ሌሎች አባል ድርጅቶች አመራሮችም እንደዚሁ በመንግስት ኃላፊነት ላይ በከፍተኛ ስልጣን ደረጃ ላይ እያሉ ናቸው እና ይሄ ከድሮ ጀምሮ የሚጠች ነው። በኢኮኖሚ አስተዳደሩም ሆነ በፖለቲካ ስልጣኑም በሌላውም፣ በሁሉም መንገድ ፓርቲውና በመንግስት መካከል የሚታየው መደበላለቅ የፈጠረው ነው እና ከህጉ አንጻር ግን በትክክል ጠያቂው እንዳሉት ድረኞችን የመፍታትም ሆነ ማዕከላዊንም ሆነ ከዛ ጋር በተያይዞ እንወስዳለን የተባሉ እርምጃዎችን የመውሰድ ኃላፊነት የመንግስት ነው። አሁን በታየው አቀራረብ ከሆነ ድርጅቱ ሙሉ ኃላፊነት ወስጅ ያለው ለጠፋው ለደረሰው ጉዳት ካለ መንግስት ደግሞ የተለየ አካል ቢሆን ኖረው ከነዚሁ ባለስልጣኖች ውጭ ቢሆን ኖሮ በአመኑት መሰረት በሀላፊነት ተጠያቂ ለማድረግ በተቻለ ነበረ። ግን አሁን አጥፍቻ ያለው በሀላፊነት ወፍጅ ያለው የሚለውም በዚህ ላይ ተመስቶ ደግሞ እርምጃ ሊወት ይችል የነበረውም አንድና አንድ አካል መሆኑ ነው ችግር የፈጠረው። እሺ፣ በጣም አመሰግናለሁ። አንድ ሌላ አድማጭ መስመር ላይ አሉ። አድማጭ ከየት ነው የሚደውሉልን? ከአፋር ክልል አሳይታል። እሺ፣ በጣም አመሰግናለሁ ስለተሳትፎ ጥያቄ ሆነ ያቅርቡ። ጥያቄ እኔ የፈለግኩት ምን ነበር ጠቅላይ ሚኒስትሩ እንድታቀርቡልን ነበር። እዚህም ያሉ ሰዎች ባለሙያዎች ቢመልሱት ምንም ችግር የለውም። የዘር መድሎ በጣም በዚህ አካባቢ በጣም ወጥ ተወጥሮ ነው ያለው ይህችን ሀገር ወይም ደግሞ ችን ክልል ክልል ተብላ እስክትደራጅ ድረስ የአማራ፣ የኦሮሞ፣ የወላይታ ልጆች ነበሩ በየጫካው በየመንገድ ሳይሰራ ሲያለጉ የነበሩት ነገር ግን በአሁኑ ሰዓት እኛ ተምረናል። እኛ ስለተማር ሌላ ሰው በክልል ውስጥ ሊቀጠርብን አይገባም እኛንም መቀጠር ያለብንም እያሉ የአማራ፣ የኦሮሞና የወላይታ ልጆችም ቅጥር ውጭ በየማድረግ ስራ እየተሰራ ነው። በዚህ ክልል በተለይ ርዕሰ መስተዳደሩ በየቢሮ እየሄዱ የአፋር ልጆችን ጨንድ ለአንድ አስቀጥሮ የሚል አይነት አካሄድ ይታያል። እና ይሄ አንዱ ቤተኛ አንዱ ዘበኛ ሆኖ ሊቀጥል አይችልም ብለው ጠቅላይ ሚኒስትሩ እዚህ በአስራ ሁለተኛ ብሄር ብሄረሰቦች በዓል ጊዜ ያስተላለፉት መልእክት ደስ አሰኝቶን ነበር እና ነገር ግን በተግባር ላይ ሲውል አላየነውም እና ጠቅላይ ሚኒስትሩ ይሄን ወደ ተግባር ለመለወጥ ምን አይነት እንደው ምን አይነት እርምጃ ሊወስዱ ይችላሉ ወደ ፊት ይሄ የት ነገር እንደ እንደዚህ ብሔር እና ብሔረሰቦች እንደሚሰቃይ የሚል ጥያቄ አለኝ። ትዝታንና እንግዶቿን እኛም እናመሰግናለን። ዝግጅቱ አልተገባደደም፣ ነገ ቅዳሜም ይቀጥላል። እንድትከታተሉ ከወዲሁ እንጋብዛለን። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በነጻዊ የስልክ መስመር ሁለት ዜሮ ሁለት ሁለት ዜሮ አምስት 9942 የውስጥ መስመር 14 ከተቀበል ናቸው። አስተያየቶቻችሁ ጥቂቱን እናሰማለን። አሎ፣ ጤና ይስጥልኝ። ቪኦኤዎች እንደምኑ አላችሁ? ከመሀል አውሮፓ አካባቢ ነው መደውለው ውስጥ ባስተላለፋችሁት ዝግጅት ላይ ስለ ጉዲፈቻ መከልከል ስለ ኢትዮጵያ ሕጻናት ማለት ነው ሰምቼ በጣም ነው የሚያሳዝነው። ሁሉንም የሚወስዱትን ወላጆች በአንድ አይን ማየት አያስፈልግም። እኔ እንኳን ራሴ ባለኝ በሚያገናኘኝ በስራዬ ምክንያት ወደ ሀምሳ እስከ ስልሳ የሚሆኑ ቤተሰቦች እያንዳንዳቸው ቢያንስ ሁለት ልጅ የወሰዱ አውቃለሁ ና ምን ያህል ተጠንቅቀው በተቻላቸው ሀገራቸው እየወሰዱ ሀገራቸውን እያሳዩ የሚጠየቁትን ጥያቄ በሙሉ ሳይዋሹ እየመለሱ የሚያሳድጉ እጅግ ተስፋ ያለው የወደፊት ህይወት የሚሰጡ እንዳሉ ስለማቅ እንደው በአጠቃላይ ከልክሎ ልጆቹን ትልቅ ከማድረግ ይልቅ ከሚወስዱ ተወላጆች ጋር ጥሩ የሆነ ስምምነት፣ ጥሩ የሆነ ወደፊት ልጆቹ እንዴት አድርገው ሀገራቸውን እንደሚያውቁ ይሄን አድርጉ ይሄን አድርጉ ብሎ በኮንትራት ወይም በስምምነት ደረጃ ተፈራርሞ ልጆቹን መስጠት እንጂ ሙሉ በሙሉ ልጆቹ መከልከል። በእርግጥ ኢትዮጵያ ውስጥ በጉዲፈቻ የሚወስደው ባህል ቢኖርም እዛው ላለው ህዝብ ምን ያህል ለልጆቹ ጥንቃቄ ያደርጋል? በየመንገዱ የወደቁ ልጆች ህጻናቶች ቤንዚን እያሸተቱ ገና በአስራ ሁለት ሰአት ማታ በየሜዳው ሜዳው ላይ ወድቀው ምናያቸው ነው ና በአንድ አይን ሁሉንም አይቶ ጨርሶ ከመከልከል ይልቅ ህጎችን ማስተካከል ይሻል ነበረ የሚል አስተያየት ለመስጠት ነው። አመሰግናለሁ። ቪኦኤዎች በጣም ነው የምናመሰግነው ሀብታሙ አቃናው ነው ባላለሁ ከጎንደር ዶናልድ ትራምፕ የተናገሩት ነገር እጅግ በጣም አጸያፊ እና ከአሜሪካ ፕሬዚደንት የማንጠብቀው ንግግር ነው እና እባካቸው መላ በሉት በሉልን አመሰግናለሁ ከጎንደር በትራምፕ አነጋገር ላይ የኢትዮጵያ ባለስልጣናትን አስተያየታቸውን እንድትጠይቁልን ፈልጌ ነው ምክንያቱም የአፍሪካ ገዢዎች እንዴት ነው ይህንን ሪስፖንድ የሚያደርጉት? እየተሰደቡ እስከ መቼ? ህዝባቸውን እያሰደዱ እስከ መቼ? እስቲ የሚሉትን አሰሙ። በጣም አዝኛለሁ። መልካም ጊዜ። ታምራት ከካሊፎርኒያ። አድማጮች ስርጭታችንን ለማጠናቀቅ ጥቂት ደቂቃዎች ይቀሩናል። ሙዚቃን ጋብዛችሁ አድማጮቹ የዘገየ ሽበት ምን ይሆን ምክንያቱም፣ ምን ይሆን ምክንያቱም አይኖች የተራቡ የማጠቃለያ ዜና እንድናሰማ ጥየቅ ነው። ፕሬዚዳንት ዶናልድ ትራምፕ በሄይቲና በአፍሪካውያን ስደተኞች ላይ የሰነዘሩት ዘረፋና ጠያፍ አነጋገር ዓለምን እያስቆጣ ነው። ፕሬዚዳንቱ ትናንት ሐሙስ ኢሚግሬሽንን በሚመለከት ስለ ሄይቲና አፍሪካውያን ስደተኞች የተናገሩት አሳፋሪ ቃል በዋይት ሀውስ የነበሩትን የምክር ቤት አባላት ሳይቀር ክፉኛ አስቆጥቷል። ምስራቃዊ ሊቢያ ውስጥ የሚገኙ ባለስልጣናት ከኤርትራ ከኢትዮጵያና ከሶማሊያ የተሰደዱ ሰማኒያ አንድ ፍልሰተኞችን ትናንት ሐሙስ እስር ቤት ማስገባታቸውና ከሀገርም ሊያባሯቸው መሆኑ ተገልጧል። ፍልሰተኞቹ ወደ አውሮፓ ሊያቀኑ የነበረ እቅዳቸው ባለመሳካቱ ከአሸጋጋሪዎቹ ያመለጡ መሆናቸውም ታውቋል። የተባበሩት መንግስታት ድርጅት የሰብአዊ መብት መስሪያ ቤት በቱኒዥያ በሚካሄደው ተቃውሞ የታሰሩት ሰዎች መብዛት እንዳሳሰበው ገልጧል። ዝግጅታችን በዚሁ ይጠናቀቃል። ነገ ቅዳሜ በተለመደው ሰዓት ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትገኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና አደሩ።